ጋቢና ቪኦኤ ጋቢና ቪኦኤ <laughs> ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። ታክሲዋ ሞልታለች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ማብራኛለች። ሰላም እንደምናመሻችሁ በዛሬ ጋቢና በኢትዮጵያ የተለያዩ ዩኒቨርሲቲዎችና ከተሞች የተፈጠሩ ግጭቶችና የሰው ሕይወት የጠፋባቸውን ውከቶች የተመለከተ ዘገባ አለን። ወደ ጨለንቁ እናመራለን። ራያን እችሰብ እያ ለምንጎን ለሚጎን ገላፈተኒ ድረንደችሁ ኩኒ ዳን ከወልቀበቱ የሀገር መከላከያ ሰራዊት የ15 ዜጎቻችንን ሕይወት አጥፍቷል። ይህ ከድንበር ጋር የሚያያዝ አይደለም። ወጣቱም ይሁን ሌላው ሕዝብ የመብት ጥያቄውን እያቀረበ ሳለ ነው የተገደሉት። በምስራቅ ሀረርጌ የጨለንቆ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ ናቸው ይዘናቸዋል። በሌላኛው ዘገባችን በመገባደድ ላይ ባለው የአውሮፓውያን ዓመት 2017 ምስራቅ አፍሪካ ላይ በተከሰተው አስከፊ ድርቅና ግጭት ምክንያት ከ37 ሚሊዮን በላይ የሚሆኑ ሰዎች ከባድ የምግብ እጥረት ገጥሟቸው ሰንብተዋል። ሶማሊያ በየዓመቱ በሚደጋገም የአየር ለውጥ በሚያስከትላቸው ችግሮች ትሰቃያለች። በተከታታይ ከባድ የዝናብ እጥረት ሲኖር፣ በእያንዳንዳቸው ጥቂት ዓመታት ውስጥ ክልላዊ ተጽዕኖ ይኖረዋል። የምሽቱ የጋቢና እንግዳችን ደግሞ ሄኖክ አበበ ይሆናል። አዲስ ነጠላ ዜማ ለቋል። እናቴ የሚል ነው። እውነቱን ለመናገር ያው በአጋጣሚ ሆኖ እኔ ከእናቴ ጋር የማደግ እድሉን አላገኘሁም። እናቴ በሕይወት የለችም፣ ግን አትቴ እንደእናት አርጋ ነው ያሳደገች። ሙዚቃውንም እናሰማችኋለን። ከሄኖክ ጋር ያደረግነው ቆይታ ወደ እናንተ ይመጣል። ፌስቡክ አት ቪዬ አማሪክ ላይ አስተያየቶቻችሁን እየተቀበልን ነው። ጋቢና ቪዮይም የአዲሱ ትውልድ ድምፅ አብራችሁን ካድማ አስተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። ሶማሊያ ውስጥ ዋና ከተማዋ መቋድሾ በሚገኘው ዋናው የፖሊስ ማሰልጠኛ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ አስራ አምስት ሰው ፖሊሶች ሲገድል ሌሎች 15 ማቁሰሉን የሀገሪቱ ባለስልጣናት ገለጹ። የሶማሊያ ተጠባባቂ የፖሊስ ኮሚሽነር ጄኔራል ሞክታር ሁሴን አፍራ ሲናገሩ አጥቂው የማሰልጠኛው ግቢ ሳይታወቅ ተደብቆ እንደገባ ገልጸዋል። ፖሊስ መስሎ ሲያበቃ ማሰልጠኛው አጠገባ ያለ ሻይ ቤት በኩል ሾልኮ ገብቷለን ብለዋል። ለዛሬው ጥቃት ጽንፈኛው ቡድን አልሸባብ 27 ሰው ገድያለው ብሎ ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር ሀሰን አልሄር ጥቃቱን አውግዘዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ሀገራቸው በአምናው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብታለች በሚል የተሰነዘሩትን ውንጀላዎች ውድቅ አደረጉ። ይህንን ውንጀላ የሚያዛምቱት ፕሬዚዳንት ዶናልድ ትራምፕን ተቀባይነት ለማሳጣት የሚፈልጉ ተቃዋሚዎቻቸው ናቸው ሲሉም ፑቲን አክለው ተናግረዋል። ፕሬዚዳንት ፑቲን ሞስኮ ውስጥ በዓመታዊ የጋዜጣዊ መግለጫቸው የዩናይትድ ስቴትስ ጋር ያላት ራሻ ያላት ግንኙነት እንደሚሻሻል ተስፋቸውን ገልጸዋል። ፑቲን በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እንዲያሸንፉ ተጽዕኖ ለማሳደር የታለመ ዘመቻ እንዲካሄድ አዘዋል ሲል የዩናይትድ ስቴትስ የስለላ መስሪያ ቤት ከድምዳሜ መድረሱ ይታወሳል። በመጨረሻም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚንቀሳቀስ ሚሊሻ 11 አባላት ብዛት ያላቸው ልጆችን በመድፈርና ግድያ በመፈፀም ወንጀል የእድሜ ልክ እስራት ተፈረደባቸው። ወሲባዊ ጥቃት በተንሰራፋበትና አብዛኞቹ አጥቂዎች ተጠያቂ በማይደረጉባት ሀገር ይህ ብይን ታሪካዊ ነው ሲሉ የሰብአዊ መብት ቡድኖች አሞግሰዋል። ለሰብአዊ መብቶች የቆሙ ሐኪሞች የተባለው መንግስታዊ ያልሆነ ድርጅት ባወጣው መግለጫ ይዘ እንጂ ተጠያቂነት እንደማይቀር ምልክት ነው ብለዋል። አድማጮች ለሰዓቱ ያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን ጋቢና ምስራቅ ሐረርጌ ጨለንቆ ውስጥ በ15 ሰዎች ላይ የተፈጸመው ግድያ ጥቅስ የመብት ጥያቄ በማንሳታቸው ብቻ የተፈጸመባቸው ዘግናኝ እርምጃ ነው ሲሉ የዞኑ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ምክትል ኃላፊ አማረዋል። በሌላ በኩል አምቦ ከተማ ውስጥ ከተማሪዎች ተቃውሞ ጋር በተያያዘ በትናንትና ዕለት በክልሉ ፖሊስና በፌዴራል ኃይሎች መካከል ግጭት መፈጠሩና ለአስር ደቂቃ ያህል የተካሄደ የተኩስ ልውውጥ እንደነበረም ተገልጿል። በወለጋ ዩኒቨርሲቲ ሻምቦ ግቢ ውስጥ የትግራይ ተወላጅ ከሆኑት ሁለት ተማሪዎች ግድያ ጋር በተያዘ ስድስት ተማሪዎች በቁጥጥር ስር ውለዋል ተብሏል። ሰለሞን አባተ የሰሞኑን ሁኔታ በተመለከተ ተከታዩን ዘገባ አጠናክሯል። በጨለንቆ ከተማና በአካባቢዋ ሰሞኑን ተፈጥሯል የተባለው ችግር የተነሳው እሑድ ከጨለንቆ ወጣ ብላ በምትገኝ ሰርከማ የምትባል ከሶማሌ ክልል ጋር አዋሳኝ በሆነች ቦታ ላይ የሰፈሩ የታጠቁ ኃይሎች በአካባቢው ነዋሪ ላይ በከፈቱት ድንገተኛ ጥቃት አንድ ሰው መገደሉን ተከትሎ እንደሆነ የጨለንቆ ከተማ ነዋሪ ነኝ ያሉኝን አንድ ሰው አነጋግሬ ነግረውኛል። ከሰርከማው ጥቃት በኋላስ ምን ሆነ? ከዛ እዛ ጋ የነበሩት ሚሊሻዎች ነበሩ ከአንድ አርባ የማይበልጡ እነሱም መከላከል ይሞክረው ነበረ። ሚሊሻዎቹ ከዛ የመከላከል ተኩስ ሲከፈት እንደገና እነሱ ተመልሰው ሰሹ ትንሽ ደቂቃ ወይም ደግሞ መከላከያ ደግሞ መቶ ገባ ማለት ነው። ከኋላ ማለት የኢትዮጵያ መከላከያ ኃይል ማለት ነው። እሺ ከኋላቸው ገባ ከዛ በዛ ተኩስሚቱ አንድ የገጠሩ ነዋሪ ገበሬ አህመድ መሀመድ ሀሰን የሚባለው ህዝቡን ሸሸ። ከዛ ሸሸ ወደ ጨለንቆ ከተማ ሁሉ ሸሸ ማለት ነው። እሺ የዛን ቀን ሁኔታ በዚያ በቃ ና በሚቀጥለው ቀን ጨለንቆ ከተማ የሚኖሩ ለቄዎች ና ወጣቶች ማለት ለሜታ ወረዳ አስተዳዳሪ ቢሮ ድረስ ሄደው ህዝባችን እዛ ሰርኩማ ላይ ያለቀ ነ እና ስለዚህ እዛ ያለው ምንሻ መሰራ ሚሊዮን ኤጅት የለውም ፣ ስለዚህ እርዳታ ይደረግል ወይ ሰላም የሚያስጠብቅ ናም ብሎ ጠየቁ። ልጆቹ ከትናንትና ወዲያ ሰኞ ማለት ነው ይሄንን ያደረጉት ጠየቁ። በዛ የሚሰሩ ማለት አስተዳደሪቹ ማለት ነው መንግስት አካላቶቹ እንዲ አሉ ማለት ምንም ነገር ከዛ ወጥተው እርዳታ ምናምን ይዘው ለመሄድ በሚሰማርድበት ጊዜ मक्खलाख ना चाइस में पाँच हज़ार मैचों बल्लेबाजी चुनाव कर सकता है अगर उसको काम आऊँ तो मालूम है सेल्फ बोर्ट उत्तलाई हाँ ज़्यादा लीज़ की साफ़ सुवालेंगी तब सिक्स कल कज़ास्त एड्रेस आयुआर कोटन इश्क़ हस्तलिए हम बचाना लगा दिया

እነሱን በስናይፐር ማለት ነው። ሰባት ሰዎችን እዛ በተቀመጡበት ስር ሰባቱን ገደሉ። ዱሴ ይባላል ማለት እዛው ከተማ ጎን ነው ያለው ገጠር ነው ግን፣ አሁን እኛ ገበሬዎቹ ምንም ነገር አያውቁም። በዚህ ላይ ምንም ነገር የሰሙትም ነገር የለም። ተልት መውጣቱንም ከተማ ውጥ አያውቁም። እነሱ ማሽላ ለመቁረጥ ዛፍ ስር ቁጭ ብሏል። ከዛ መንገድ ላይ አስፋልት መንገድ ላይ ቆሞ ፊት ለፊት እንዲታ የገጠር ከተማ የገጠር ቀበሌ ውስጥ ሰዎችን በአንዳንድ በአንዳንድ ለቀሙ። እርሶ ይህንን ከየት ሰሙ? ይሄንን አሁንም እየነገሩኝ ያሉትን እንዴት አወቁ? እኔ እዛ ነበርኩኝ ከተማ ነበርኩ። እሺ። እዛው ከተማው ውጭ ነበር። ከዛ ከማዶም የሚጫጫ ድምፅ ስንሰማ ወደዛ ሄድን ማለት ነው

ታዝብ ያለው የሚሉት እማኝ አደጋውን የጣሉት የሶማሌ ልዩ ፖሊስ ኃይሎች ናቸው ብለውኛል። በእርግጥ ይህንን ክስ ከሶማሌ ክልል ባለሥልጣናት ለጊዜው ማረጋገጥ አልቻልንም። የምስራቅ ሐረርጌ ዞን የኮሚኒኬሽንስ ጽፈት ቤት ምክትል ኃላፊ ወይዘሮ ፈዲላ ዳውድ ማምሻውን ለኦሮሚኛ ዝግጅት ክፍላችን ባልደረባ ለጃለን የገመዳ ከሰጧት መግለጫ ቀንጭቤላ አሰማችሁ ራያን ገላፈተን፣ ጅረ የሀገር መከላከያ ሰራዊት የአስራ አምስት ዜጎቻችንን ህይወት አጥፍቷል። ይህ ከድንበር ጋር የሚያያዝ አይደለም። ወጣቱም ይሁን ሌላው ህዝብ የመብት ጥያቄውን እያቀረበ ሳለ ነው የተገደሉት። ይህን ችግር ለመፍታት የኦሮሚያ ክልል መስተዳድር ከሶማሌ ክልል ጋር በተለያዩ ጊዜያት ስምምነቶች ሲፈርም ነበር። ችግሩ ለአስራ ሁለት አመታት የዘለቀ ና በዘጠኝ መቶ ዘጠና ሰባቱ ውሳኔ ህዝብ መሰረት የድንበር ችግሩ እንዲፈታ ከተወሰነ ወዲህ ሁኔታዎች እየበለጠ እየከፉ ሄደዋል። የተሰለፉትን ወደ ቤታቸው ከመመለስ ይልቅ ብለዋል አክለው ወይዘሮ ፈዲላ ዳውድ የመብት ጥያቄ በሰላማዊ መንገድ ስለጠየቁ ብቻ እንዲህ አይነት ዘግናኝ እርምጃ በተለይ በቀበያቸው ውስጥ በእርሻ ላይ በነበሩ ሰባት ገበሬዎች ላይ መውሰድ መተኮስና መግደል ያሳዝናል ብለዋል። ከተገደሉት ሌላ አስር ሰዎች መቁሰላቸውን፣ በተለያዩ ሆስፒታሎች እየታከሙ መሆናቸውን የዞኑ የኮሚኒኬሽንስ ጽህፈት ቤት ምክትል አራፊ ወይዘሮ ፈዲላ ዳውድ ለቪኦኤ ገልጸዋል። የግጭቱን መንስኤም እንደሚከተለው ያስታውሳሉ ለመመቃን ሰአመዲን አመድ ከባ አህመድ ዲን አህመድ ሀሰን የሚባል ሰው በተፈጠረው የድንበር ግጭት በልዩ ኃይል ተተኩሶበት ህይወቱ ስላለፈ ጨለንቆ ውስጥ ያለው ህዝብና ወጣት በድንበር ግጭት የህዝባችን ማለቅ መቆም አለበት የሚል ጥያቄ ነበራቸው። የአገር መከላከያው ሰራዊት ከከተማ ውስጥ ምን ይሰራል? የድንበር ግጭት ባለበት ህዝባችን እያለቀ ባለበት ቦታ ቢያንስ ቢያንስ ልዩ ፖሊስን መከላከል እንዴት አቃተው ብለው የተቃውሞ ሰልፍ ወጡ። በሌላ በኩል ሁለት የትግራይ ተወላጅ የሆኑ ተማሪዎች ከትናንት በስቲያ ምሽት በተገደሉባት የሆሮ ጉድሮዋ ከተማ ሻምቡ ሁኔታው ምን ይመስል ይሆን? ለመሆኑ በተማሪዎች መካከልስ እንዲህ አይነት የዘር መካረርና ልዩነት ስር ሰዶ ያውቃል? ከዩኒቨርሲቲው ባልደረቦች አንዱን አነጋግሬ ነበር። ጥሩ ሪሌሽን ናቸው የነበራቸው ተማሪዎች እርስ በራሳቸው። የተከሰተው እንዳልኩት ከዛኛው ግድያ በኋላ ነው።

አንደኛው ሟቹ እንደዛ ብለዋል የተባለ ነው እንጂ ከዛ በፊት ስላልተፈጸመ ይሄ ነገር ተከስቷል ብዬ አላምንም። ሌላ ደግሞ የግድ ደህንነት ተጠሪ ተብሎ የተሾመው ማለት ነው። እሺ ይሄን ጉዳይ ቀስቃሾችን ትጠቅማለ ያለዛ ታሰራል ምናምን ተብሎ ታስሮ ነው የወጣው። እኔ አላየሁም። ከዛ በኋላም ሌላ ህይወት እንዳይጠፋ ህይወትን ለማዳን ስራ ላይ ነበርኩኝ እንጂ ማን እንደነበረበትም አሰብ ያላወቅኝም። ስድስት ሰዓት ላይ ተጠርቼ ሂጅ ብሎ ከስሮ ነው። ትናንትና ወደ አስራ ሁለት ሰዓት አካባቢ የወጣው ማሱራ ነጋሽ የሚባለው የደህንነት ተጠር። ዛሬስ እንዴት ዋለ ግቢው? ምንም ተማሪ ዛ ግቢ የለም፣ ወጥተዋል። አዎ ካምፓስ ውስጥ ምንም ተማሪ የለም። ለምን? ዛሬ ግን ከነቀምት አካዳሚ ቫይስ ፕሬዚዳንቱ አቶ ድንኳና የሚባል ዶክተር ድንኳና የሚባል መጥቶ ስብሰባ ቀርተውን ነገ ተማሪዎች ደርሚ እንዲገቡና ትምህርት እንዲጀመር ከባቢ ወደ ከፊል ወደሆነ ወደ ነባራዊ ሁኔታው እንድንመለስ የበቱምችን ጥረት እንድናርግ የምል አዝማማ ላይ ተማሪዎቹ ለምንድን ነው ዛሬ ያልገቡት? ፈሩ። ተማሪዎች ፈሩ። ትናንትና ትናንት እንደነገርኮትኝ ወታደር ከስንጣ ሱካር ፋብሪካ ሆነች ቶክለሙ ከዛ ፈደራል ፖሊሶች መጥቶ ነበር። እሺ። ተማሪው እነሱን ፈርቶ ይገሉናል ብሎ እንዳሉ ወጥቷል። ሌላው ወደ ዘመድ ሄደዋል። ኢትዮጵያን ትግቱ መፍራሽ ምናም እንዲ ያሳደርኳቸውን ማታ የአማራም የኦሮሞም የጋደሩ ራስ ግቶች ነበሩ። ማታ አዳሪ ተማሪዎች ሁሉ ማደሪያዎቻቸውን ጥለው ወጥተዋል ነው የሚሉኝ። በጣም ወጥተዋል። ባዶ ነው ዩኒቨርሲቲው፣ ባዶ ነው፣ ምንም ባዶ ነው። ትናንትና ጉርስም ተማሪዎች ናቸው፣ እዚህ የዚያ አካባቢ ተማሪዎች ወንዶች ናቸው። ሴቶችማ ፈርቶ ከግቢ በጊዜ ነው ለቅ። ሻምቦ ለመሆኑ ምን ትመስላለች አሁን ሻምቦ? አሁን ከተማ አካባቢ መብራት አለ፣ ወደ ዩኒቨርሲቲ አካባቢ ሆስፒታሉ አካባቢ መብራት የለም። ከትናንት ጀምሮ ነው የጠፋው አሁን የአካባቢው ሰው ስጋት መከላከያ ይመጣል። ትናንትና እንዳለ ጨለንቆ ላይ ብዙ የኦሮሞ ተወላጆች ይሞተዋል፣ አደግራት ላይም ይሞተዋል። እነዚህ ሁለት ሰው ግን ሚዲያዎች ትናንትና ሲያራግቡ ነበር። ወታደሮች ቅኝሰት መቶ ፌደራልና መከላከያ መቶ ሌላ እርምጃ ይወስዳል የሚል ስጋት አካባቢ አለ። ግን እስካሁን ድረስ የታየ ግጭት ወይም ሌላ ሁኔታ የለም። ከውጥረት እና ከስጋት በስተቀር ምንም ሌላ ግጭት የለም። ዛሬ አልነበረም እዚህ አካባቢ ከሩቅ ቦታ የመጡት የአማራ ፎረሙ የሆኑ ተማሪዎች ይዘው ገብተው ወደ ዘመዶቻቸው አሰክቶ እንደዚህ አይነት ትህበር ነው ያለው። ተማሪዎቹ ሌላ ነገር እንዳይሰማቸው ባዳነት እንዳይሰማቸው የተቻለንን ይሉሉ እያደረግንላቸው ነው። እንግዲህ ከአማራ የመጡ ተማሪዎች ወደዛ ሄዱ ሲሉ ከሌሎቹስ አካባቢዎች የመጡ ተማሪዎች የትግራይ ተማሪዎችን ጨምሮ ምን ሆኑ? እነሱ የት ሄዱ? እዚ አካባቢ ያሉ ሰዎችም ቤተክርስቲያንም ተባብረዋቸው እነሱንም ተቀብሏቸዋል። የአካባቢው ሰው ነው ያስተናገዳቸው፣ የተቀበላቸው ሰው። በቃ ቤተክርስቲያን ነበሩ፣ ጫካም ያደሩ ነበሩ። እዛን ቀን ሸሽቶ ማለት ነው። ከዛ በኋላ አካባቢ ያለው ሞር አማራ ይበዛል ዩኒቨርሲቲው የዱሮ ሆስፒታል አካባቢ ያለው እና ህብረተሰቡ አምነን ከበላይ ያሉት ቲፒኤሌፎች ናቸው። ጠለኛ ቴቶ ለፈተ ባለት ለዚህ ጉዳይ ያደረጉን እና አንድንን በምን ነው ህዝቡ ሌላ ትግሬን ለይቶ ግን አላደረጉም። አንድ ላይ ከዛኛው ህይወት ያለፈ በኋላ ሌላ በሌላ በኩል ደግሞ የአምቦ ከተማ ነዋሪ የሦስት ቀናት አድማ ላይ ነው ያሉኝን። አንድ የከተማይቱን ነዋሪም አነጋግሬ ነበር። በአምቦ ከተማ በጨላንቆ ወረዳ ላይ ከሀያ በላይ ወገኖቻችን በመከላከያ ሰራዊት የተገደሉበትም ለሶስት ቀን ለማስታወስ ነው። የአዘን መግለጫ የሚባል ነገር አለ። የስራ ማቆም አድማ አድርገን ቤት ሆነን እነሱን ለማስታወስ ለሶስት ቀን ጥሪ ባምቦ ህዝብ ተደርጓል። ከመቼ ጀምሮ ነው ይሄ አድማ የተጠራው? ከሮብ ጀምሮ እስከ አርብ። ከዛሬ ጀምሮ ነው ማለት ነው? ከዛሬ ጀምሮ ነው። አሁ ባምቦ ከዛሬ ጀምሮ ሆቴሎች ዝግ ናቸው፣ ባንኮች ዝግ ናቸው፣ ሱቆች ዝግ ናቸው፣ ትራንስፖርት አገልግሎት ተቋርጧል። ተጀምሯል። ማለት ሶስት ቀን ያበራል ቤታችን ሆነን በመከላከያ ሰራዊት በግፍ የተጨፈጨፉ ወገኖቻችን ለመሳወት ሀዘን ላይ ነው። የመንግስት መስሪያ ቤቶችስ ክፍት ናቸው? በከፍል ዝግ ናቸው። ሰራተኞች ሰርቶ ያደ ቤት ገብተዋል። በመከላከያ ሰራዊት እንዳለ አሁን ግን እንዳሉ በኦራል አስር በላይ ኦራል በከተማው በተለያዩ የመንግስት መስሪያ ቤቶች የአምቦ ዩኒቨርሲቲ ተማሪዎች ተቃውሞ በማሰማታቸው ወደ አካባቢው በተሰማሩ የክልሉ ፖሊስና ፌዴራል ኃይሎች መካከል ተኩስ የቀላቀለ ግጭት መፈጠሩን ነው የነገሩኝ እኚሁ እማኝ። ለስልክ መስመሮቹ ጥራት ይቅርታ ጠይቃለሁኝ። በቅድሚያ የኦሮሚያ ፖሊስ በዚሁ የአምቦ ችግር ውስጥ እኛ እናረጋገዋለን ተውልን ሲሏቸው፣ የተማሪዎቹን ተቃውሞ ማለት ነው የፌዴራሉ ፖሊስ ኃይሎች አትግቡ ብለው ተኩስ እንደከፈቱባቸው በግጭቱ የሞተና የቆሰለ መኖሩን መስማታቸውን አንዲት የዘጠኝ ዓመት ሕፃን በጥይት ተመታ ሆስፒታል እንደምትገኝ ነግረውኛል። በሌላ ዜና ደግሞ ሰሜን ወሎ ውርጌሳ አካባቢ ተፈጥሯል በተባለ ግጭትም እንዲሁ ችግር መኖሩን ሰምተናል። እየተከታተልን ነው፣ እናደርሳቸዋለን ዘገባውን። ስርዓት ሙሉ በሙሉ ከመፈራረሱ አስቀድሞ የዩናይትድ ስቴትስ መንግስት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ስርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሓት አመራር በጥብቅ ሊያስብበት ይገባል ሲሉ የቀድሞው አምባሳደር ሄርማን ኮሄን በትዊተር ባወጡት መልእክት አሳስበዋል። Soraren, gabina, do it. Shireng, gabina. Blasangul, blasangul, blasangul. De gabina, de gabina, blasangul. ሰለሞን አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በያዝነው ወር በሚያበቃው የ2017 ዓ ም ምስራቅ አፍሪካ ላይ በተከሰተው አስከፊ ድርቅና ግጭት ምክንያት ከ37 ሚሊዮን በላይ የሚሆኑ ሰዎች ከባድ የምግብ እጥረት ገጥሟቸዋል። ከደቡብ ሱዳን በስተቀር በአብዛኞቹ የክልሉ ሀገሮች በአስቸኳይ ጊዜ ረድኤት ምክንያት የከፋ ሁኔታን ለማስወገድ ተችሏል። በደቡብ ሱዳን ግን በሁለት ክልሎች ረሃብ ገብቶ እንደነበርም ይታወቃል። የሰብአዊውን ሁኔታ እየተባባሰ ይሄዳል፣ ስትል የአሜሪካ ድምጽ ሬዲዮ ዘጋቢ ጂል ክሬግ ከናይሮቢ በላከችው ዘገባ ጠቅሳለች። አዳነች ፍስሀዬ ይዘዋለች። በያዝነው ወር የሚያበቃው 2017 ዓ ም በብዙ የምስራቅ አፍሪካ ሀገሮች ከባድ ድርቅ አስከትሏል። እጅግ በጣም የተጎዳችው ሀገር ሶማሊያ ነች። ብዙ የቀንድ ከብቶች አልቀዋል። በብዙ ሚሊዮኖች የሚቆጠሩ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በሶማሊያ የዓለም አቀፍ ቀይ መስቀል ድርጅት ልዑካን መሪ ጆርጂ ራች ያብራራሉ። ሶማሊያ በየአመቱ በሚደጋገም የአየር ለውጥ በሚያስከትላቸው ችግሮች ትሰቃያለች። በተከታታይ ከባድ የዝናብ እጥረት ሲኖር በእያንዳንዳቸው ጥቂት ዓመታት ውስጥ ክልላዊ ተጽዕኖ ይኖረዋል። ከበፊቶቹ ዓመታት እጅግ የከፋ ይሆናል። ለአርብቶ አደሮች እንስሳት ወሳኝ በመሆናቸው የእንስሳት ማለቅ የማገገሙን ጊዜ ለዓመታት ሊያራዝም እንደሚችል ጆርጅ ራች ገልጸዋል። ድርቁ ቢያበቃም እንኳን እንደዛ ለማለት ገና ቢሆንም፣ ድርቁ ቢያበቃም እንኳን ሰዎችና አርብቶ አደሮች የቀንድ ከብት በቀላሉ ሊያገኙ አይችሉም። አርሶ አደሮች ግን ዝናብ ከተገኘ አርሰው ምግብ ሊያበቅሉ ይችላሉ። በደቡብ ሱዳን ረሃብ ያስከተለው ድርቅ ሳይሆን ጦርነት ነው። የሀገሪቱ መንግስት ደግሞ ረድኤት እንዳይገባ መሰናክል ሆኗል የሚል ክስ እንደሚቀርብበት የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስምርዶን ጠቁመዋል። በመሰረቱ ካለፈው ጥቅምት እስከ ታሳስ ወሮች በደቡብ ሱዳን የመኸር ጊዜ ነው። እንደ ደንቡ ከሆነ በመኸር ወቅት አስተማማኝ የምግብ ዋስትና የሚኖርበት ጊዜ ነው። ይሁንና በደቡብ ሱዳን ውስጥ ለመጀመሪያ ጊዜ በመሩ ወቅት 25,000 የሚሆኑ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ባለፈው ዓመት ግን በመሩ ወቅት ረሃብ የገጠመው ሰው አልነበረም። ባለፈው የካቲት ወር በሁለት የደቡብ ሱዳን አካባቢዎች ረሃብ ገብቶ ነበር። ወደ ኋላ ግን ሁኔታዎች ተሻሽለዋል። ያም ሆኖ ግን ደቡብ ሱዳን ውስጥ ለረሃብ ሊጋለጡ የሚችሉ ሰዎች ብዛት ካለፈው ዓመት በእጥፍ መጨመሩን የዓለም አቀፍ የምግብ ድርጅት ቃል አቀባይ ስሜርደን ጠቁመዋል። የኢኮኖሚው ድቀት ላይ ነው። የመሠረታዊ የምግቦች ዋጋ ባለፈው ዓመት በ250 ከመቶ ጨምሯል። ስለሆነም ለብዙዎች ሰዎች የኢኮኖሚ ሁኔታ ሊወጡት የሚችሉት ነገር አልሆነም። ባለፈው ነሐሴ ወር በርካታ ደቡብ ሱዳናውያን ወደ ሰሜን ኡጋንዳ ተሰደዋል። የስደተኞቹ ፍሰት በምግብ ዋስትና ላይ ጫና በማሳደሩ በረዴት አገልግሎቶች ላይ ችግር ፈጥሯል። ከደቡብ ሱዳን የተሰደደ ጆን ሄምስ ቶማስ ስለ ገጥሞ ችግር ያወራል። ብዙ ውድመት ደርሶብኛል። ያመረትኩት እህል ሁሉ መጋዘኑና እርሻው ላይ እንደቀረ ነው። የተወሰነውም በእሳት ጋይቷል። ስለሆነም ውድመት ደርሶብኛል። ይባስ ብሎ ደግሞ በድርቁና በምግብ ዋጋ እየናረ መሄድ ላይ በአህጉሪቱ ዙሪያ የተከሰተው ተባይ ይህል ምርቱን አውድሟል። ኬንያ ውስጥ የበቆሎ ዋጋ ወደ እጥፍ በሚጠጋ መጠን ከፍ ብሏል። ስለሆነም የምስራቅ አፍሪቃ ነዋሪዎች መጪው 218 ዓ ም ጥሩ ዝናብ፣ መልካም ምርትና ሰላም እንዲያመጣላቸው እየተመኙ መሆናቸው ተዘግቧል። የጧት ፀሐይ የማለዳ ብርሃኔነሽ የህይወቴ መፍቻ ቁልፉ ማችነሽ መለመነው ሌላ የለኝም ፈጣሪን እስትንፋሽን ያርዝምልኝ ያልችልኔ የጧት ፀሐይ የማለዳ ብርሃኔ ነሽ የሕይወቴ መፍቻ ቁልፉ ማችነሽን መለመነው ሌላ የለኝ ፈጣሪን እስትንፋሽን ያርዝምልኝ ያልችልኔ आई नोचाइनोचे मत गत छे माते न शन सारी यही होते था कपिया Man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, man, አቤቴ አንቺ ደስታ ፈገግታሽ መማሩ ይረፍልኝ ዛሬ ልብሽ መሸበሩን እማ የሾሮሮ እናቴ ሹሮሮ ለበልበትራይ አንችን ሹሮሮ እሹሮሮ የምሽቱ የጋቢና እንግዳችን ከላይ የሰማችሁትን ነጠላ ዜማ እናቴ የተባለውን ያዜመው ሄኖክ አበበ ይሆናል። ከሚኖርበት ካናዳ ሱራፌል ሽፈራው ዲጄ ፋትሶ አነጋግሮታል። አዎ ይህንን ቪዲዮ የሰራ ነው። በሁለት መልኩ ነው፣ እዚ ካናዳ ቶሮንቶ እና ኢትዮጵያ ፊደል ፕሮዳክሽን ነው የቀረጡት። ፊደል ፕሮዳክሽኖች እሸቱ እና እዚህ ቶሮንቶ ያለው አዲስ አበባ ደግሞ ሀሁ እና ሁለቱ ናቸው በደንብ የተባበሩኝ። እዚህ ያለውን ሲን እንዳየኸው የእናትነት ካራክተሯ ንግሯን የማጥባት ሴት እና ሶማሌ ይባላለች፣ አርቲስት ናት። እንደገና ሌላ ተዋናይትም ማለት ራሄል ግርማ ትባል። እንደገና ጽዮን አማሀ ትባል ሞዴል የምትሰራም ልጃለች። እዚህ እና ተጋግዘን ነው እዚህ ያለውን ፓርቲ የቀረጽ ነው። እግር የማጥበውን ፓርቲ የሰራ ነው እዚህ ነው ያለው። እዚህ ነው ያለው። ካናዳ ነው ያለች እሷ። ካናዳ ነው የቀረጽ። አዎ ካናዳ ነው የቀረጽ። አዎ ኢትዮጵያ ይመስላል እና ለዛ ነው የጠየቅኩ። እሺ፣ አዎ እንደ ኢትዮጵያ እንዲመስል አርገን ስለሰራ ነው። እዛ ያለውን የህፃኑ ልጅ እናትነቱን የተዘዋጆቹን ፓርት ደግሞ ኢትዮጵያ ነው ተቀርጦ፣ አንድ ላይ ኤዲት ያደርግ ነው የፊደል ፕሮዳክሽኖች የሰሩልኝ። ያው እናት ብዙ ነገር ትመስላለች፣ ሀገር ትመስላለች፣ ወላጅ እናትህን ትመስላለች፣ አንዳንዴ ሚስትህን ትመስላለች። እናት እየተራሳለ ይህ ሙዚቃ እንግዲህ ለማን ነው የተሰማው? ለሁሉም እናቶች። እኔ እዚህ አጋጣሚ በጣም ለእናት ለእናቶች ያለኝ ክብር ለየት ያለ ነው። እውነቱን ለመናገር ያው በአጋጣሚ ሆኖ እኔ ከእናቴ ጋር የማደግ እድሉን አላገኘሁም። እናቴ በሕይወት የለችም፣ ግን አክስቴ እንደ እናት አድርጋ ነው ያሳደገች። ከምንም በላይ ግን ጓደኞቼን እናቶቻ ያለው ይህንንም ዘፈን እንድሰራ ያነሳሳኝ አንድ ጓደኛ የትን እህቱ አርፋበት እና የእሱ እናት አለቃቀሳቸው በጣም ውስጤ ነካኝ እና የዛን ጊዜ ነው ለእናቶች ምን ያክል በቃ ኑሯቸው ለልጆቻቸው ሁሉ አሳልፈው እንደሚሰጡ የዛን ሰዓት ስሜት የነካኝ በዚህ አጋጣሚ ዘፈን መጽሐፍ ቻልኩ ማለት ነው። በአሁኑ ሰዓት ሙዚቃዎች ማለት አልበሞች አይሰሩም ያሉት፣ ይሄ ነገር ወዴት እየሄደ ነው ትላለህ? ምንድን ነው እንዴት ነው መንገዱ? እዚህ ላይ ፋኪ፣ እኔ ማለት የምችለው ሁሉም ሰው አሁን፣ አዳዲስ የሚመጡትም አርቲስቶች ያለው ነገር ሁሉም ሰው እንዳለበት አሁን እንዳለበት ጊዜ ነው የሚሆነው እንደሚያየ ጊዜ ተመልክተህ ከሆነ በፊት አሁን እኔ ሲዲ ባወጣሁበት ሰዓት የመጀመሪያ ሲዲ ሁለተኛ ሲዲ ባወጣሁበት ጊዜ በጣም ብዙ አልበም ነበረ የሚሰራው የነበረው ታስታውስ ከሆነ አዲስ አበባ እንትን በነበርክበት ሰዓት እና በዛ ጊዜ የምታየውን ነገር ምንድን ነው ኮምፒቴሽኑ አንተን መግባት የምትፈልገው ይዘ የምትመጣው አልበምህን ሙሉ አስራ ሁለት አስራ ሶስት ዘፈን ሰርተህ ያለውን ነገር የነበረው በዛ ሰዓት እኛ እኔም ስወጣ ከላይ ያሉት አይቼ የወጣሁበት እንትኑ ያነበረ የነበረው ስሜት የሙዚቃው ስሜት አሁንም ያሉት ልጆች ደግሞ በነጠላ ዜማውን እየተሰራ በቀላሉ ሰው ውስጥ እየገባ ሰክሰስፉል የምትሆንበት ሁኔታዎች ተመቻችተዋል። በተለይ በሶሻል ሚዲያው መልኩ ማለት ነው። ከዛ በኋላ ወደ አልበሙ የመሄድ ነገር ምክንያቱም፣ ብዙ አንዳንድ ኢንተርቪዎቻቸውን ስሰማ አልበም እየሰሩ እንደሆነ አዳምጣለሁ። በተለያየ መልኩ በሲንግል ሙዚቃ የምናውቃቸው ልጆች አሁን ላይ ማለት ነው። ስለዚህ እስቲ ትንሽ ደግሞ ጊዜ እንስጥና አልበማቸውንም ማዳመጥ እንችላለን። ደግሞም ጥሩ ነው፣ እንደማየው እየተጠቀሙበት ነው። በአንድ ዘፈን፣ በሁለት ዘፈን ኮንሰርቶች ይሰራሉ፣ ከፍተኛ የሆነ የሰው አድናቆት አላቸው። የሚፈለገውም ይሄ ነው። አልበም ስትሰራ የሚጠቅም ነገር መጀመሪያ አንተ ብዙ ፋን ማበጀት ነው። ስለዚህ እኔ አካሄዱን አልጠላሁትም የነሱ ነው ከዚህ ቪዲዮ ቪዲዮ ቪው ይታያል እና አሁን ለምሳሌ ከምነው ሸዋ ጋር ነው አንተ ዲል አድርገህ የሰራኸው እና ምንድን ነው የዲሉ ሁኔታ፣ እንዴት ነው የምትሰሩት? ሸዋን በዚህ አጋጣሚ ማመስገን ፈልጋለሁ። ፋትሱ ትንሽ ጥያቄ፣ አሁን ኔ ምን ያክል ገንዘብ ተከፈለ የሚለውን ለመጠየቅ ይመስላል አካሄድ። አይ ማንጠይቅ፣ ግን እንዴት ነው የምትሰሩት ብዬ ነው። አሁን ምንድን ነው የምትሰሩት? በቪዲዮ ደረጃ ተገቢውን የሆነ ክፍያ ከምነው ሸዋ አግኝቻለሁ እኔ የሚስማማኝን ከዚህ በኋላም ቪዲዮውን በዩትዩብ በእይታው መጠን ያለውን ነገር ምንሰራው በጋራ ይሆናል አጀማመሩ ላይ በደስተኛ ሆኜ መልካም በሆነ ሁኔታ ነው እንግዲህ እናመሰግናለን እንግዲህ መልካም ምኞት እንመኝልሃለን ሄኖክ በካናዳ ቴንክ ዩ ቴንክ ዩ ፋ መልካም ቀን እንግዲህ የጋቢና ዝግጅታችን በዚሁ ተጠናቋል። ፌስቡክ አት ቪ ማህሪክ ላይ ሁልጊዜ ማስተያየቶቻችሁን እንቀበላለን። ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማ ጊዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋሱ ጋር በመሆን እንሰናበታለን። መልካም ምሽት።